ለጠቅላይ ሚኒስትር ዶክተር አብይ አህመድ ጥያቄ ያቀረቡ የመከላከያ ሰራዊት አባላት ይቅርታ ጠየቁ የሀገር ውስጥ መገናኛ ብዙኃን ዘግበዋል። ጥያቄያቸውን ለጠቅላይ ሚኒስትሩ ያቀረቡት እነኚህ የመከላከያ ሰራዊት አባላትን ጉዳይ በቅርቡ ያልተከታተሉ አመራሮችን የመለየት ስራ መያዙንም የመከላከያ ሚኒስቴር አመልክቷል። የወታደሮችን ድርጊትና በመጨረሻውም ሂደቱ የተቋጨበትን ሁኔታ አስመልክቶ በጠቅላይ ሚኒስትሩ በራሳቸውና በሌሎች ባለሥልጣናት የተሰጡ አስተያየቶች ድርጊቱ ከወታደራዊ ሥርዓት አጠባበቅ አንጻር የሚታይበትንና ብሎም ሁኔታው የፈጠረውን አንድምታ እንዲሁም ምንነት የሚገመግም በሲቪል አስተዳደርና በወታደራዊ ሙያ በተለያዩ ከፍተኛ ኃላፊነቶች ካገለገሉ ባለሙያ ጋር የተካሄደ ቃለ ምልልስ በትላንትናው ምሽትና ከትላንት በስቲያ ያቀርበናል። ለትንታኔው ከጋበዝ ናቸው ባለሙያ ከሻለቃ ዳዊት ወልደ ጊዮርጊስ ጋር ያካሄድ ነውን ቃለ ምልልስ ተከትሎም ቀደም ብሎ ለተነሱ ጥያቄዎች የጠቅላይ ሚኒስትሩን ጽህፈት ቤት ኃላፊ አቶ ፍጹም አረጋን አነጋግረን ሙሉውን ቃለ ምልልስ እንሆ። አቶ ፍጹም አረጋ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ፣ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። ከትላንት በስቲያ የደሞዝና ሌሎች ጥቅማ ጥቅሞችን የሚመለከቱ ጥያቄዎች አለን ያሉ የመከላከያ ሰራዊት አባላት ጥቃቸውን እንደያዙ ወደ ጠቅላይ ሚኒስትሩ ጽህፈት ቤት የማምራታቸው ዜና ድንገቱን ተከትሎም የተፈጠረው ሁኔታ በትንሹ ግራ አጋቢ፣ ለአጭር ጊዜም ቢሆን ለአንዳንዶች ስጋት የከሰተ ሁኔታ ነበርና በጠቅላይ ሚኒስትሩ የተገለጸ ነገር አለ ተገቢ ነው ያሉትን ያቀረቡ ነገር ግን በራሳቸው መንገድ እዚያ የመጡ መሆናቸው ተገልጿል። ይህ ያልተለመደ ሁኔታ ወታደራዊ ደንብና ስርዓትን ያልተከተለ እንደመሆኑ እንዴት ሊፈጸም ቻለ? ስር መሰረቱ፣ መንስኤው በእርግጥ ተደርሶበታል ለማወቅ ተችሏል? እሺ፣ ሁኔታው ተፈጥሯል። ሰዎቹ ቅድም በገለጽከው ሁኔታ መጥተዋል። ይሄ እውነታ ነው። ይህንን እውነታ መሰረት በማድረግ በምን መንገድ ነው ወደ ነበረበት ሁኔታ መሆን ወደሚገባው ሁኔታ መመለስ የሚገባው በሚል ነው። እንግዲህ በእሑድ ጠቅላይ ሚኒስትሩ ውይይት ወደ ማድረግ የተገባውና በውይይቱም ያው ያነሷቸው ጥያቄዎች ወታደሮቹ ከኑሮ ጋራ በተያያዘ ከቀለብ ጋራ በተያያዘ የተለያዩ የመብት ጥያቄዎች ችግሮች እንዳሉባቸው አንስተዋል። እነዛ ችግሮችም መቅረብ የሚገባቸው በትክክለኛው የስልጣን ተዋረድ የሰንሰለት መሰረት እንደሆነ ተገልጾላቸዋል። እና በዛ መልክ ወደዛ መምጣታቸው ተገቢ ያለመሆኑ ተገልጾላቸዋል። ስለሆነም በቀጣይ በትክክለኛ የዘን ሰንሰለት ተገናኝተው ገምግመው ይህ ክፍተት ልም እንደተፈጠረ ተገቢ የሆነ ነገር ማስተካከያ እንዲደረግ አቅጣጫ ተቀምጦ ነው እንግዲህ እየተጠናቀቀው ወታደሮችንም እንጣየ ናቸው። በሀያዎቹ መጀመሪያ የሚገኙ ወጣቶች ናቸው። ይህ ወጣት መሆናቸው በዚህ ጥሰት ምክንያት ነው ለማለት ሳይሆን እውነታውን ለመግለጽ ያለው መልካም አቶ ፍጹም ጠቅላይ ሚኒስትሩ በቦታው ተገኝተው አነጋግሯቸው የተደረገውን ምናልባትም ለጊዜው ተስማሚ የሆነ በቀልዳቀልድ ለዛ ጭምር የታየውን የስፖርታዊ እንቅስቃሴ ያደረጉበት በቪዲዮ መመልከት ችለናል። ይሁንና ቀደም ብሎ ያሉትን አንድ ነጥብ ገፋ አድርጌ ብመለከት ክፍተት ተፈጥሯል የሚለው ጥያቄ ጎልቶ የተሰማ ብዙዎችንም አሁንም ድረስ እያነጋገረ ምናልባትም ስጋት ያጫረ ጭምር ነው እና በተዋረድ መታየት ያለባቸው ጥያቄዎች ሲነሱ ይልቁንም ደግሞ የታጠቀ ጦር ጥያቄ አንግቦ በቀጥታ ርዕሰ ብሔሩ ጋር የሚሄድበት ሁኔታ ቤትም አገር ቤትኛውም ሁኔታ ሊፈጥር የሚችለው መቃወስ የታወቀ ነውና ከዛ አንጻር እንደ የወታደራዊ ደህንነትን የመሰለ እንዲህ ያሉ እንቅስቃሴዎች ሌላ ምክንያት የለም ብለን ብንስማማ አስቀድሞ ሊታዩና አቅጣጫ ሊሰጣቸው የሚገባ ሁኔታ እንደምን ሊሰጥ ሳይችል ቀረ? እንዲህ ያለ መሰረታዊ ክፍተት እንዴት ሊፈጠር ቻለ? እንግዲህ እነዚህ ነገሮች ሁሉ በግምገማው ነው የምንለየው። አሁን ግምገማው በመካሄድ ላይ ነው ያለው። ያው መሆን የማይገባው እንደሆነ ግን እንደሆነ ነው ያስከምስኩት። ለምን ሆነ የሚለው ዝርዝር ከተለመነ በኋላ ምላሽ ቢሰጥበት። ወንጀል ያልተጠናቀቀ ነገር ላይ አስተያየት መስጠት የተሟላ ስለማያደርገው መላምት ነው የሚሆነው። እንደዚህ ስለሆነ እንደዛ ስለሆነ ተብሎ አስተያየት ቢሰጥ አሁን መልካም። በምርመራ ያለውን ሂደት ሲጠናቀቅ ለሚነሱ ጥያቄዎች ተጨማሪ ማብራሪያ እንደሚሰጡን ተስፋ አደርጋለሁ። አቶ ፍጹም ምናልባት የመጨረሻ ጥያቄ ላድርግ። ከዚህ ጋር ተያይዞ ሊቀርብ ምክንያት የሚሆን ነገር ግን ቀጥታ ከዚህ ጋር ያልተያያዘ ጥያቄ ነው። ሰላማዊ ሁኔታ እንዲፈጠር የሚደረገው ጥረት በአብዛኛው የኅብረተሰብ ክፍል በሚረዳ ሁኔታ ጠቅላይ ሚኒስትሩ የቀዳሚውን እርምጃ መውሰዳቸው፣ አሉታዊ አንድምታ ያላቸውን ነገሮችም ለማርገብና ወደተሻለ ሁኔታ ለመውሰድ የሚከተሉት መንገድ የሚታወቅ ነው። ይሁን እንጂ ተቀባይነት የሌላቸው የሚባሉ እርምጃዎች ከግጭት ምናልባትም የመንግሥቱንም አሰራር አደናቃፊ ተብለው የሚወሰዱ ንግግሮች፣ ድርጊቶች፣ የተለያዩ ፍላጎቶች ባላቸው ወገኖች ሲንጸባረቁ በምላሹ የሚወሰደው እርምጃ አንድም አይታይም፣ ሁለትም ከተወሰደ ይፋ አይደረግም የሚለው ቅሬታ ይነሳል። የአስተዳደሩንም ወደ ሰላማዊ የዲሞክራሲያዊ ሽግግር የሚደረገውን ጥረት ሊያደናቅፍ የሚችል መሆኑ በግልጽ የሚታዩ ሁኔታዎች ላይ ጥብቅ እርምጃዎች ሲወሰዱ አይታዩምና ጥያቄዎች እንዲነሱ ይጋብዛሉ። ምንድን ነው የጠቅላይ ሚኒስትር አብይ አህመድ አስተዳደር ለነኚህ ሁኔታዎች የሚሰጠው ምላሽ? እንግዲህ ያው ሕግና ስርዓትን ተከትሎ ነው ስራዎች የሚሰሩት። ለዚህ ከውጭ ወደ ሀገራቸው ተመልሰው በኢትዮጵያ ውስጥ በተፈጠረው ለውጥ ውስጥ ወይም ደግሞ የዲሞክራሲ ምህዳሩን ለማስፋት እየተደረገ ያለው እንቅስቃሴ እንዲሳተፉ እድሉ የተመቻቸላቸው ሁሉም ወገኖች ቫዮለንስ እንዲናውንስ ወይም ደግሞ ጠብ አጫሪነትን ኮንነው ነው እየመጠያለት ስለዚህ የመጀመሪያውን ክም ሁኔታ አሟልተው ነው እንግዲህ እየተቀላቀሉ ያሉ ከዛ በኋላ በአንድ ቦታቸው ያልጠበቁ ንግግሮችን የሚያደርጉ አሉ ወደ ከፋ ውጤት እንዲያመራ የሚችል ስለሆንም ያን ማድረጋቸው ተገቢ ያልሆነ ስለሆነም እነሱ በሚገልፉት ቋንቋ ምላሽ ሲሰጥ ያው በፊት የተለመደው የዲሞክራሲ ምህዳሩን የማጥበብ ሁኔታ ይሆናል ትንሽ ወደ ሰፊ ይሆናል ወደ አእምሯቸው ተመልሰው የተፈጠረው መልካም ሁኔታ ተጠቅመው በዲሞክራሲያዊ ህግ መጫወቻ ሜዳ ውስጥ ሆነ ያው በፍርሀት ውስጥ ይመጣሉ በሚል ታጋሽነት እየተሰጠ ያለው ወደ ሰፊነት፣ ወደ ፍርሀት፣ ወደ ስንፍና መጃ ለመውሰድ ህግን ለማስከበር ዝግጁና ለመሆን እየተደረገ የሚቆጠርበት ሁኔታ እንዳለ ተመልክተናል። ግን በፊት የኮንነውን ነገር እንዳንደግም በአንድ በኩል፣ በያ በኩል ግን አሁንም ቀይ መስመርን የሚያልፍ ሰዓት ግን መንግስት ዋነኛው ስራው ከሌላውም ፓርቲ የሚለየው መንግስትን ህግን የማስከበር የዜጎችን መብት የማስጠበቅ የዜጎችን በሰላም ገብቶ መውጣት ጉዳይ ማስከበር በመሆኑ መስመር ያ መስመር ሲታለፍ፣ ግን ህዝቡ እንዲረዳው እንዲኮንነው ተደርጎ ልክ ኢትዮጵያ ሶማሌ ክልል ውስጥ የተወሰደው አይነት እርምጃ በህግም ጭምር ተጠያቂ የማድረግ እርምጃዎች እያየንም እንደሆነ ይህንንም ወለጎን ማየት ተገቢ ነው የሚል ነው ማለት ነው። መልካም አቶ ፍጹም አረጋ፣ የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ብዙ ጊዜ በፈቃደኝነቶም ተገቢውን ምላሽ ለመስጠት ለሚያደርጉት ጭምር ለጊዜው አመሰግናለሁ። እግዜር ይስጠልኝ። አመሰግናለሁ።